ውልደታቸውና እድገታቸው በሰሜኑ የኢትዮጵያ ክፍል ከአማርኛው ቋንቋ ተናጋሪ ውስጥ ነው። የተወለዱበትን ቀንና ዓመተ ምሕረት አያውቁትም። እንደውም አሁንም ድረስ እድሜን አላውቀውም ይላሉ። ወላጅ አባታቸው በማሳቸው ሰው ሲሮጥ ውሎ ቢያድር እሾህ የማያገኘው ጠንቃቃ ገበሬ ሲሆኑ እናታቸውም የቤት እመቤት ናቸው። ወላጆቻቸው ዘጠኝ ልጆችን የወለዱ ሲሆን እርሳቸውም ስምንተኛው መሆናቸውን ይናገራሉ። ውልደታቸው አስቸጋሪና እንደውም የእርሳቸው መንትያ በእናታቸው ማህጸን ውስጥ በማለፉ የእሳቸው የህፃንነት ጊዜ እጅግ አስከፊና በህመም የሚሰቃዩ አቅም ያጡ እንደነበሩ ይናገራሉ። እንደ ቤተሰቡ እምነትም ልደታቸውና በህይወት መቆየታቸው በአምላክ ታመር በመሆኑ የአምላክ ቸርነቱ፣ ምሕረቱ፣ ሞገስ፣ ጥሪት እያሉ ይጠሯቸው እንደነበረ የሚያስታውሱት በቀድሞው ስማቸው አባ ገብረስላሴ ጥበቡ በዛሬው ብፁዕ አቡነ ጴጥሮስ የቀድሞው የምስራቅ አውስትራሊያና ኒውዚላንድ አውግረ ስብከት ሊቀ ጳጳስ እንዲሁም በአሁን ሰዓት በሰሜን አሜሪካና ኒውዮርክ አካባቢ ሊቀ ጳጳስና የሲኖዶስ አባል ናቸው። ብፁዕ አቡነ ጴጥሮስ ምስራቅ አውስትራሊያን በሙሉ ጊዜ ሊቀ ጳጳስነት ለማገልገል የተሾሙ የመጀመሪያው ጳጳስ ሲሆኑ በቅርቡም የአገልግሎት ጊዜያቸውን አጠናቀው ወደ ሰሜን አሜሪካ ያቀናሉ። ምንም እንኳን ላለፉት አራት አመታት በፕሮግራማችን ላይ በተለያዩ ርዕሰ ጉዳዮች ቢቀርቡም ጥልቅ የሆነውን የህይወት ታሪካቸውን ግን ሳንዳስስ አሳድረነው ቆይተናል። ዛሬ ካሉበት የሊቀ ጳጳስነት ማዕረግና ክብር ከመድረሳቸው በፊት እንደ አብዛኞቹ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አባቶች ሁሉ ከቆሎ ተማሪ ቤት መጀመራቸውን ያወሳሉ። ለዚህም ምክንያት የሆናቸው በቤተሰቦቻቸው ለእረኝነት የማይሆኑ የማይረቡ እረኛ በመባላቸው ወደ ቄስ ትምህርት ቤት እንዲሄዱ በመደረጉም ነው። በየቀኑ የሁለት ሰዓታት መንገድን መጓዝ ያስፈልጋቸውም ነበር በዛን ወቅት። ነገር ግን ፊደሉንም መልእክተ ዮሐንሱንም ሳይጨርሱ ከወላጆቻቸው ቤት እንደወጡም ይናገራሉ። ያ የመጨረሻ ውሳኔና ጉዞ በመንገድ ላይ ያገኟቸው አንድ ካህን ዛሬ ያሉበትን የሕይወት አቅጣ ምዕራፍ የጀመሩበትን ተአምር እንደሰሩ ይናገራሉ። ተነስቼ ወደ ፀሐይ መግቢያ ነው የምንለው እኛ እቃጓዛል በኋላ ሄድኩ። እንደዚህ ድክ ሜዝ ቁጭ ወዴት እንደመዳላ በኋላ አንድ ሻሽ የጠመጠመ ሰው ካህን ነው። እንግዲህ ካህን የሚታወቀው በሻሽ ነው። በዚያ በሀገራችን መጣ። ከኋላ እና እኔ ደግሞ ባለማርም የተማሪ ልብስ ለብሻለሁ፣ ቆዳ ለብሻለሁ፣ ጋቢ አለኝ። ተሜ የት እየሄድክ ነው አለኝ። ገና ፊደል እኮ አልጨረስኩም። ስንት ዓመቶት ነበር በጸቅ ዓመቴን አላውቅም፣ እድሜን አላውቅም፣ አሁንም አላውቅም። ምናልባት አስር ዘጠኝ ስምንት ምናልባት አንድ አስራ ሁለት አስራ ሶስት ዓመት እና ከዚያ የት እየሄድክ ነው አለኝ። ትምህርት ምንድን ነው የምትማረው? ገና ጀማሪ ነኝ። የኔ አጎት ስለሚያስተምሩ እኔ ወስዳለኋል አለኝ እንግዲህ ተመልከት፣ ጥሩ አጋጣሚ ጥሩ ብቻ ሳይሆን ተአምር የምንለው ነገር ነው። በአሁኑ እምነቴ ላይ ተአምር ነው የምለው። ያን ጊዜ ተአምር ይሁን አይሁን የማውቀው ነገር የለም ግን እሱ ሰው እየወሰደኝ እንደተባለው እኔ ስሄድ፣ ሌሎች ደግሞ ሁለት ተማሪዎች እንደኔው እንግዶቹ ነው ገብተዋል። ሶስት እንግዳ ተማሪ መጣ። እንግዲህ በበነጋው ልመና መለመን አለብን። ምግባችን በየቀኑ ነው መንደሩን እየለመንን ምን ባለ፣ እኔ ኮፈዳ ያዥ ሆንኩኝ። ሁለት ሁለት እየተሆነ ነው የሚኬደው። በተለይ ጀማሪ እኔ ውሻ መከልከል ስለማልችል፣ ያኛው ጓደኛ ይችላል። እሱ የውሻ መከልከል ጥበቡን ተምሯል። እኔ የሚሰጡንን እየተቀበልኩ ኮፈዳ ይዣል። አሁን እንዴት እንደሚከለከል አየሁ። ለካ ድፍረት ነው እንጂ ሌላ ምንም አይደለም። ጥበብም አለው ውሻው እንዳይመታ ያስፈልጋል እንዳይመላሽም የምትከለክልበት ሶስት ቀን እሱ ጋር። ከዛ ኤክስፐርት ሆንኩ ውሻ መከልከል። ከዛ በኋላ በቤተ ክርስቲያን ትምህርት፣ በጥንት ትምህርት ቤቶች መለኪያዎች አሉ። አስተማሪዎች ምን ያህል ጊዜ ይሰጣሉ ለተማሪዎቻቸው አንድ ሁለት ምን ያህል አንቺ ከምትማሪው በላይ ተማሪዎች አሉ። ምክንያቱም በድምጫ ነው፣ በቃል ስለሆነ የኛ ትምህርት በብዛት እኔ ለምሳሌ ውዳሴ ማርያም የምማር ከሆነ ቁጥር ዜማ የሚማረውን በማድመጥ የተማሪ መኖር ቅጸላ የምንለው ነገር ጥናቱ ትልቅ ዩኒቨርሲቲዎች የሚታወቁ በሚሰሩት ሪሰርች ነው አይደል? ልክ እንደዛ ማለት ተማሪዎቹ አስተማሪው ምኑ ወንበር የምንለው ነገር አለ። ክፍል ክፍል ክፍል የሚባለው ከሶስት ተማሪ አይበልጥም ለአንድ አስተማሪ ለአንድ አስተማሪ ሶስት ተማሪ ደግሞ ዝቅ ሲል አምስት ከዚያ በላይ የለም። ምክንያቱም አንዳንዱ የራሱን ነው የሚማሩት። የተለያየ ደረጃ ላይ ነው የሚሆኑት። የቆሎ ተማሪ ያሉት የተለያየ ደረጃ ነው የሚኖሩት። ለምሳሌ እኔ የሰኞ ውዳሴ ማርያም መማር፣ አንቺ ማክሰኞ ትማሪያለሽ። ሌላው መልካ ማርያም ሊማር ይችላል። አንደኛው መልካ ኢየሱስ ሊማር ይችላል። ሁሉም የራሳቸውን ነው፣ ግን አንድ ሰው ነው የሚማሩት። ያ ሰው ሁሉንም እየዞረ ይነግራል። በዚያ ምክንያት መጀመሪያ ወጣሁኝና አንድ የድጓ አስተማሪ ካሉበት ገባሁ። ከዚያው በአንድ ጊዜ ውዳሴ ማርያም በሰኔ ነው የጀመርኩት። እስከ ቅዱስ ዮሐንስ ውዳሴ ማርያም ጨርሻለሁ በሁለት ወር ውስጥ በቃ። በአመቱ ሰኔ ውዳሴ ማርያም ዜማ ሁሉ ጨርሻለሁ። ከዚያ ዳዊት መግባት ነበረብኝ። ስምንት ነው ዘጠኝ ሆነን በአንዲት መጽሐፍ እናነባለን። አርጋኖን የምትባል መጽሐፍ ናት። መጽሐፍ የለም። ከዚያ አሳይ እየተባለ እያንዳንዳችን እንሳመጣለን። ያኛው አሳይ ይባላል የሚያነበውን። ትንሽ የተሻልኩኝ ሆኜ የተገኘው መሰለኝ ዳዊት ግባ ተባልኩ። ዳዊት ደግሞ የት ይገኛል? ዳዊት የጸሎት መጽሐፍ ነው። ዳዊት ደግሞ አልመባል በኢትዮጵያ በቃ የጸሎቱን መጽሐፍ አጠናቋል ማለት ነው። ይህ እንግዲህ በቀን ነው። የሌሊት ደግሞ አለ። ውዳሴ ማርያም ዜማ፣ መስተጋብ፣ አርባይት፣ አርያም ሰለስት የሚባሉ ነገሮች አሉ። በቃል የሚጠኑ ስንኝ ስንኝ አላቸው፣ ሀሌት አላቸው። እያንዳንዳቸው ዜማ ናቸው። በቃል ይጠናሉ እነሱ እና በጣም የሚገርሙ ናቸው ጸሎታቸውን የአሁኖቹ ዜማዎች አይነኩም። እነዚያ ዜማቸው እና ደግሞ ምስጢራቸው በጣም የሚገርም አሁን ነው የሚገባኝ። ያን ጊዜ ዝም ብሎ ማጥናት ነው። ከዚያ ምንድን ነው የሆነው? ዳዊት አጣሁ። ዳዊት ግዙልኝ ብዬ ወደ እናቴ ሄድኩኝ። እናታችን በግ ሽጠ ግዛ አሉ። በግ ነው ያለው፣ ወይም ባቄላ መሸጥ ወይም በግ መሸጥ ነው። እሱን ቄሱ ወንድሜ ፈቃደኛ አልሆነም መሰለኝ እንግዲህ እሱ ፈቃደኛ አልሆንም። ከዚያ ምንድን ነው ያደረኩት? ለአንድ ሰው የተወሰነ ቀን በግ ጠበቅኩለትና አዋሰኝ። ይህ ምግብ ለስራ ማለት ነው፣ ምግብ ለስራ እና ሳጨርስ ደግሞ ወሰደብኝ። ከዚያ አንድ የድጓ መምህር፣ አዲስ የድጓ መምህር ገቡ ተባለ። አንድ ቦታ ብዙ ተማሪ አለ ብዙ አስተማሪ ደግሞ አስተማሪው ሙሉ ጊዜውን የሚያጠፋ ከሆነ ተማሪ እዚያ ላይ ነው የሚጋደለው። ምክንያቱም ብዙዎቹ እያረሱ ስለሚበሉ እያረሱ የራሳቸውን ስራ ስለሚሰሩ ለማስተማር ጊዜ የላቸው። ስለዚህ ጊዜ ያለው አስተማሪ በጣም ይፈልጋል። በዚያ ጊዜ ያለው አስተማሪ አለ ማለት ትልልቅ ተማሪዎች አሉ ማለት ትልልቅ ተማሪዎች አሉ ማለት ወንበር እንደልብ ይገኛል ማለት ነው። ማለት እንግዲህ ክፍል እንደልብ አለ ማለት ነው። እዚያ ደንገባን ዘጠኝ የድጓ ተማሪ ነበሯቸው። ሰው ዘጠኝ የድጓ ተማሪ ማለት የለም። ሌሊቱ ቁጭ እንዳልን ይነጋል፣ ቀኑም እንዳልን ይመሻል። በቃ ትምህርት ነው። ከዚያ እኒያ መምህር እንደ ልጅ አድርጎኝ፣ በቃ እንደ ልጃቸው አድርገው ሶስት ወንበር ይተክላሉ። ትልቁ ዋናው ሰው ሶስት ነው። ከዚያ በታች እስከ መጨረሻው ተዋረድ የሚባል አለ። በኢትዮጵያ ኦርቶዶክስ ከዩኒቨርሲቲ እስከ ኤሌመንታሪ ድረስ አለ ወይም ከኤሌመንታሪ እስከ ዩኒቨርሲቲ ድረስ አለ። ከአንድ ትምህርት ቤት ውስጥ ዋናዎቹን እሳቸው ያስተምራሉ። እሳቸው የሚያስተምሯቸውን የእነሱን ዝቅተኞች ያስተምራሉ። የእነሱን ዝቅተኞች ሌሎችን ያስተምራሉ። እያሉ እያሉ ፊደል ድረስ ይደርሳሉ። በተዋረድ አንድ ጊዜ ሁሉም ይዘረጋሉ። ወንበርም እዚያ እጅ የገባው እኒያ ሰውዬ በጣም ይወዱኝ ስለነበረ የሌሊቱን ትምህርት ተሳቸው እማራለሁ። የንባብ ሰው ሳልሆን ቀረው። ምክንያቱም እድል አልገጠመ። ይሄ ንባብ በደንብ አድርጎ አጣርቶ የማንበብ ችግር ገጠመኝ። ምክንያቱም መጽሐፉ አልነበረኝም። ከዚያ መጨረሻ ላይ የሆነው ምንድን ነው? ድቁና እንውሰድ ሲባል አሁን እንግዲህ እንዳልኩሽ ሰለስት ጨርሻ አለሁ። በዚያ ደረጃ ድቁና አልፌያለሁ። ከዚያ ባህር ዳር መጥተዋል ተባለ። አቡነ ማርቆስ የሚባሉ የጎጃም ጳጳስ ናቸው፣ መጡ ተባለ። ስንሄድ ደብረ ማርቆስ ደዋላሉ በባህር ዳር ዙ በእግራችን ደብረ ማርቆስ ድረስ ለመሄድ ተነሳን። እግሬ ሁሉ ስብርብር ብሎ ነቅቶ ደም ተፍቶ ደረስ ኮ ዚያ መቼም እንዳይደረስ የለም። ዲቁና ተቀበል ዲቁና ተቀብለን ወደ በየምድር ለመመለስ በዚህኛው በሞጣ በኩል መሄድ ነበረብን። ጫካውን ጓል ሰውን ቆርጠን በእግራችን ቆርጠ ነው ሄ ስንት ቀን ይፈዳል ምንም ቁጥር ነው ብቻ ስንደርስ ብቻ ነው እንጂ ስንደርስ መድረስ ነው እንጂ ምን እንዲህ አይነት ቀን እንትን አለ ከዚያ ዲቁና ተቀጠርኩ ሀገር ቤት ዲያቆን ሆንኩኝ ፍልሰታል እና ስንት እንደተቀጠርኩ ብነግርሽ ብር ከሃምሳ እና ትልቅ ነው እሱ ብር ከሃምሳ ማለት ሶስት ሺህን ለአስራ ስድስት ቀን ምናልባት ዛሬ ሶስት ሺህ ብር ይሆናል እያስባል በጣም ብዙ ብር ነው እሱ ተሰጠኝ ከዚያ ልክ እሷን እንደጨረስኩኝ ሌላ ደግሞ እንደገና ሶስት ብር አገኘው ማለት ነው። በሶስት ብር ዳዊት ገጽ። ከዚያ ሌት ተቀን ሌት ተቀን ብዬ ዳዊቴን ሁለት ጊዜ ዘለኩ። አሁን ቀጣዩ ጾመ ድጓ ወደሚባለው ነው ዜማ እንግዲህ ወደ ሁለተኛ ደረጃ ምናልባትም የኮሌጅ ደረጃ ሊሆን ይችላል ብዬ አስባለሁ። በእኛ ሌብል ማለት ነው። ከዚያ ጾመ ድጓ ደግሞ የት ይገኝ? ጾመ ድጓ ማለት ዜማ ትምህርት በሰባቱ የአብይ ጾም ሳምንታት የተሰየመ እና በጣም ብዙ ነው እና ዜማ ብቻ ነው። ዜማ ነው የሚጠናው። ጾመ ድጓ ደግሞ የት ይገኝ? መጽሐፍ ስለዚህ የመጀመሪያ ዘላቂ ከሆንኩኝ ከድጓ ተማሪ ነው የምማረው ስለዚህ ያን ጊዜ የራሴን መጽሐፍ ማግኘት አለ። እዚያ ትምህርት ቤት አንድ ያሩሲ ጓደኛዬን አገኘሁኝ ተከስተምለው ትልቅ ሰውዬ ደስ የሚል መጣ። ትምህርት ቤታችን ባብይጾ ባብይጾም ትምህርት ቤት አይገባም፣ ምክንያቱም ኦልሬዲ ተይዟል ቦታ። እንዲህ ይገርምሻል። እንደዚያ ሰውዬ ሳይሆን ገና በቃ የሆነ አንድ ያጠው ነገር በናፍቆት ውስጥ የጠዋት ሰው መሰለኝ። በቃ እነ ሲ አንቱ እንዲ ከየት መጥተው ነው አልኩት። አይ ሌላ ሀገር ነው እና ልመና ፈልጌ ነበር። እና አቋርጬ ትምህርቴም እሱን ልመና ለማሳየት ሄድኩኝ። አብር እኔ ትንሽ ነኝ፣ እሱ ትልቅ ሰውዬ እና ከየት መጣ፣ አወራዋለሁ። አሮስ የሚባል ሀገር ነው የመጣሁት። አሮስ የሚባለው ሀገር ከአዲስ አበባ ስንት ቀን ይወስዳል? አይ በመኪና ነው። መኪና ምንድን ነው? እስከዛ ጊዜ ድረስ እርሶ መኪና አላየም። በመኪናም አልሄዱም። አላቅም። ምንም አይታወቅም። መኪና ምንድን ነው? መኪናማ አውቶቤስ አለ። ምን አለ? እንዴት እኮ ነው ታዲያ እንደ እንደዚህ ሊሆን ቻለ። እና እንዴት መጣህ? በመኪና ገንዘብ የት አግኝተህ? ወለጋ ሄጄ ቡና ለቅሜ ገንዘብ አገኘሁ። ገንዘብ ስንት አገኘህ? አምስት መቶ ሽልንግ አምስት መቶ ሽልንግ። ያን ሁሉ የት ጣልከው ታዲያ? እህል ሸመትኩበት። እንዴት እህል ትሸምታለህ? እህል አይታወቅም፣ እኛ በለንበት እህል መሸመት የሚባል ነገር አይታወቅም። መግዛት እህል አይታወቅም። ገበሬውም አምርቶ ነው የሚበላው፣ ተማሪውም ለምኑ ነው የሚበላው፣ አይታወቅም። እና እንደ ወንድማማች ወንድም ከዚያ ያው ባህር ዳር አካባቢ ያው ቆላ ቂርቆስ የሚባል አሁን አሁን አራ እንዳልኮች እዚያ ዜማ ቤት ገባን። ከዚያ ዜማ እየተማርን እያለ ጾመ ድጓው የማይረባ ስለነበረ እኔ እናሱ ሰባት ቀን በቆሎ ለምነን ባህር ዳር 14 ሽልንግ ሽጠን ጾመ ድጓ ገዛል። መጽሐፍ ለሁለት አንድ ልት እሱን እየተማርን እያለ እኔ ወደ ቅኔ ቤት ገባው። ጾመ ድጓውን ተውኩለት ለሱ። ከዚ በኋላ ተለያየን። ከተከስተ ጋር የት እንደዳላቀው ቅኔ ቤት ለምንድን ነበር የመረጡት? ቅኔ ቤትስ ደቡ ቤት ነው የተማሩት? ቅኔም ሁልጊዜ ለቤተክርስቲያን ትምህርት ዋና መሰረት ነው። ምክንያቱም ቅኔ ማለት ግዝ የምናጠናበት ማለት እሱን ማጥናት ማለት የኢትዮጵያ በግዝ የተጻፉ መጽሐፍቶችን በሙሉ ማጥናት ስለዚህ እኔ የፈለግኩት ቅኔ ማጥናት ነው። ምክንያቱም ቅኔ ከተቀኘው በኋላ ወደ አገር ቤትም ብገባ ምንም አይደለም። ቅኔ ያልተቀኘ ሰው እና አንድ ባላገር የአይንና የቅንድብ ያህል ነው ልዩነታቸው ይላል። ባላገሩ ያውቃል ባላገሩ ያውቃል። ቅኔ ቤት መጀመሪያ የገባሁት ከባህር ዳር 35 ኪሎ ሜትር ርቀት የምትገኝ ደራ ሐሞሴት የምትባል መምህር ጥበቡ ይባላሉ። ዛሬም አሉ። በነገራችን ላይ አባገሩ ስለሴት ጥበቡ የምባለው በሳቸው ነው። እሳቸው በጣም ወዳቸው ስለነበረ

አዴት አካባቢ የሚባል አንድ ተከስተ የሚባል የቅን የመምር እዚ አጀገ ብቻ አንደዚ ሞላሁ አንደዚ ሞላ ማለት እንግዲህ መቀኘት እንለዋለን። እንዴት አድርጌ እንደምገልጸው አላውቅም። ወደ ሰባት ነገሮች አሉ። ጉባኤ ቃና፣ ዛምላኬ፣ የሚበዙ ዋዜማ፣ ስላሴ፣ ዘይዜ መወድስ፣ ጣነ ሞገድ የሚባሉ አሉ። በግጥም በግጥም የሚሄዱ እና እነዚህ እያንዳንዳቸው የራሳቸው ግጥም አላቸው፣ የራሳቸው ቤት አላቸው፣ የራሳቸው ዜማ አላቸው። በዚያ እና እኔ እስከ መወድስ ድረስ ሞላሁ ማለት ነው። ከዚያ በጣም በጣም ቀልጥፌ ነው የሞላሁት። ቀኔ ሞልቼ ስመጣ ከቀኔ ቀጥሎ ደግሞ አሁንም ሁለት ምርጫ አለሽ። በዚያው ቀጥለሽ የቀኔ መመር መሆን ትችላለሽ። በጣም ብዙ ሰፊ የሆነ ሙያ ነው። በጣም በከፍተኛ ደረጃ ፍልስፍና ሁሉ ያለው ሁሉ እያንዳንዱ ፊደሏ ተቆጥራል። እያንዳንዷ ቦታ ያላት ናት። እሱ በዚያ ይቀጥላል። አይ እንግዲህ ወደ አቋቋም ገብቼ መርጌታ እንደዚህ ማይሌት የሚቆም እሆናለሁ ካልሽ ነው አቋቋም ትመርጫለሽ። አይ አቋቋም ያለ ዜማ ደግሞ ዜማ ያላ ላብስል ካልሽ ደግሞ እኔ ዜማ መጀመሪያ ትምህርት ተመሬሰ ነበር። ዘወትር ምዕራፍ ሁሉ ዘልቅ ያለው ጾም ድጓ ዘልቅ ያለው አቋቋም አያስቸግረኝም። ስለዚህ ወይም ደግሞ ወደ ዜማ ተመልሰሽ ገብተሽ ወደ ድጓ መምህርነት ምህርት ትችያለሽ። ስለዚህ አራት ብራንቾች አሉ እዚያ። እኔ አቋቋም መማርን መረጥኩኝ። አቋቋም ብለን ስንል አቋቋም በቤተ ክርስቲያን ውስጥ ካህናቱ ወረብ በሚያደርጉት ጊዜ የሚያሳዩትን እንቅስቃሴ ማለት ነው። አቋቋም መምህር ማለት እሱን ማሰልጠን ነው። አቋቋም ማለት እንግዲህ መሄል የት የሚቆመው ማለት ነው እና አቋቋም ራሱ ሶስት አራት ክፍል አለው። አሁን ለምሳሌ አብይ ጾም ካልሆነ በቀር በከበሮ በጸናጠል እየተደረገ ስቡ የሚባል አለ እና እያንዳንዱ ክብረ በዓሎች የሚባሉ አሉ። አመታዊ በዓሎች እነሱ ቀለም አላቸው። ይህ እነሱ የራሳቸው እንበላ አሁን ለምሳሌ ይሄ ኅዳር ሚካኤል ፓትሪያር ሚካኤል ዋዜማ አለው። መርሆሙ ይባላል። እሱን ዋዜማ መጀመሪያ እንዘመዋለን። ከዚያ ጸናጽል እንጸነጽነዋለን። እዚያ እናመረግደዋለን። እዚያ ጽፋትም ይባላለ። ማን አንዱ ወደ አራት አምስት አይነት ስልት አለው ስለዚህ አቋቋም ማለት የማሕሌት አገልግሎት የምንሰጥበት እውቀት ማለት ነው። እና ደግሞ አቋቋም ደግሞ ሁለት ሶስት አይነት ነው። ተክሌ አቋቋም የሚባል አለ፣ ጎንደር አቋቋም የሚባል አለ። እና የተክሌ አቋቋም በዝማሜ የሚባለው በዚህ በመቋሚያ ይዘው እንደዚህ የሚሽከረከሩት እሱ ይበዛዋል። ይሄኛው ግን የጸናጽን ነው፣ የጉሮሮ ይበዛዋል። እና ወረብ እንደዚህ አለው እና እኛ ቅኔ ቤት የነበርንበት አካባቢ የተክል አቋቋም ቤት ስለነበር እዚያ ነበር መግባት ፈልገን ነበር። ግን አንድ ጓደኛዬ ስለታመመ ገብረ መስቀል ምለው ጠዳ የምትባል ጎንደር በጣገብ አንዲት ከተማ አለች። እዚያ ሐኪም አለ ተባለ። አናቅም እኮ ጓደኛ ላሳክም እዚያ ሐኪም ቤት ይዤ ሄድኩኝ ማለት ከዚያ ሄጄ ተማሪ ቤት ስንፈልግ ምን እናገኛለን? አቋቋም ቤት። ከዚያ አቋቋም ቤት ደግሞ ዜማ ቤት የማውቃቸው የንታ ብርሃኑ ምላቸው ትልቅ ሰውዬ እዚያ ገብተው አገኛለ የገባንበት ቀን መቼም የሚገርም የሆነ መዝሙር እንለዋለን። በመስከረም አካባቢ ነው። ኩታን ተውስቡ ስምክ እንለዋለን። አራራይ ዜማ ነው። እንዲያው እንዲያው ስጥ የሚያደርግ መዝሙር ነው። እሱን ተማሪዎቹ ማታ ማህበር ቀለም ሰሙ። ከዚያ ሌሊት ምክር ልባችን ተመሰጠ ነው። እዚህ ነው የምንመራል ነው ያለንበት ሁሉ ጠፍቀው እዚያ ለመማር ወሰንኩ ማለት ነው። እና እኛ ጎንደር ከተማ እንዴት ከተማ ሰው ይገባል ብለን ነው። ምና ጫማ አድርጎ ሰው ሲሄድ እንዲህ እንዲህ እንዲህ ጫማ አድርጎ ኃጢአተኛ ነው እያልን የምንል ሰዎች ነን። እና እዚያ ደንገባን አቋቋሙ በደንብ ሄድንበት። እንግዲህ ይሄ በኢትዮጵያ አቆጣጠር ሰባ ዓመተ ምህረት ይሄ አብዮቱ ገብቶ ይሄ የካኪ ለባሽ ተማሪዎች ሁሉ የእርግት በብረት አሉት በኋላ ስለ እግዚአብሔር ለሚያስተምሩት እነሱ ሁሉ አልፈው በዚያ ጊዜ ነው የቄስ ተማሪ ሲታይ በዱላ የሀፓው የመጣ እናንተ አዳራያን ኋላ ቀሩት እያለ ሲሰድበን የነበረው ማለት ነው። እሱን ማለፍ ነው ያው ልመና እንኳን አትለምኑም እያሉ ይከለክሉ። ግን ህዝቡ ያው ተማሪ የኛ ነው እያለ ስለዚህ እሱን አለ። ከዚያ የቀጠለው እንግዲህ ምንድነው የሆነው? አቋቋም ቤት ሆነን መምሬን ያው እንዳባት ስለመቆጥራቸው በትንሣኤ ዘመን ተማሪ ሁሉ ወደ ሀገሩ ሲሄድ እኔ ወደ መምሬ ነው የማሄደው። አንድ ልጅ ከጎንደር ተነስቶ ወደ ባህር ዳር ሊሄድ እኛ ትምህርት ቤት መጥቶ ያድራል። ከዚያ ተነሳን እሱ ጋር ተነስተን ደረሃሙ ሲት ገባን ማለት ነው። ከመመሬ እና ያ ተማሪ ከየንታ መንክር ሊቀ ሊቃውንት መንክር፣ አሁን አርፈዋል የመጽሐፍ መመር ናቸው። እሱ ተማሪ ደብዳቤ ይዟል ከየንታ መንክር። ያችን ደብዳቤ ወስዶ ለየንታ ጥበቡ ነው የሚሰጣቸው። ያን ያነቡና የሚመጣ ሰው ካገኙ ሰሌን ገዝተው ምንጣፍ የሚሆን ሰሌን ገዝተው ይላኩልኝ ብሎ ይላል ደብዳቤ እና የንታ ያነናነበውና ጉ እንዲያው ማን ሰው ይገኛል እያሉ ይደነቃሉ። ምንድን ነው አልኩኝ። ይህን ታመንክር ሰሌን ገዝተህ አምጣልኝ ብለው ሰው አጥቼ፣ ኦ እኔ ወስድላቸዋለሁ። እንዴት አርግ? ተሸክም። ከዚያ ገዛንና ስድስት ሰሌን ስድስት ምንጣፍ ማለት ነው ትልልቁ። እሱን ገዝቼ ጠቅልያ ስሬ ተሸክሜ፣ ከዚያ ትንስቼ በወረት አርጌ፣ ታችሁን ባህር ለባህር አርጌ፣ ከትምህርት ቤት አርጌ ይዤ ገባሁ ጎንደር፣ በግር አሁንም በግር በኋላ ወስቼ ለእንታ መንክር ሰጠው። ይንታ መንክር እኔነኛ ደብዳቤ ሰጠኛ፣ ደብዳቤ ሰጠው። ሳዲያ ነው ሰጠው፣ ትልቅ ስጦታ ነው። መቼ አላት ክብላዩና የት ነው ያለ አቋቋም? እየተ አቋቋም እኮ ታዲያ እኛ የምናውቀው እናስገባ ነበር። ቶሎ እንድትለያሉ። እሳቸው የተማሩት ደግሞ ከጎንደሬ ውስጥ ጎንደሬ የሚባል አለ። ከሱ ውስጥ ደግሞ ሁለት አይነት አለ፣ ፋኖ የሚባል አለ፣ ከተሜ የሚባል አለ። እሳቸው ይሄ ፋኖ የሚባ የጥንቱ የሚባል አለ፣ እሱም ነው የሚያውቁት እና ከስያ ደግሞ እዚያ እንዲያስገቡ ይፈልገው ኑሮ አይመስል። ምን መሆን ነው የምትፈልገው አሉኝ። እሳቸው የመጽሐፍ መምህር ናቸው ሲባል ሰምቼ የለ የሌለኝን እኮ ነው በሀሳቤ ውስጥ የሌለው በድንገት። እኔ የመጽሐፍ መምህር ናቸው ሲባል መጽሐፍ ነው መማር መፈልግ። አራቱ ጉባኤ ይባላል። ብሉይ ኪዳን፣ አዲስ ኪዳን፣ ሃይማኖተ አበው፣ ሊቃውንት ይባላል፣ መጽሐፈ መነኮሳት ይባላል እነዚህ ናቸው። አሁን ባለሁበት ደረጃ ስተነትነው የመጽሐፍ ቅዱስ ጥናት ባይብሊካል ስተዲም ይሉት በ የመጽሐፍ ቅዱስ ጥናት ከመጀመሪያ ጀምሮ ትርጉሙን፣ አንድምታውን፣ የአባቶችን የጥንቱን ሁሉ ምን ተነተንበት ማለት ነው። መጽሐፈ መነኮሳት የሚባለው ደግሞ ይሄ መንፈሳዊ ሕይወት በዚህ ሀገር አሁን ስፕሪቹዋሊቲ ይሉታል። በእኛ ግን ሞናስቲዝም፣ ገዳማዊ ሕይወት የገዳማዊ ሕይወት ኑሮን የምናጠናበት ወደ አምስት መጻሕፍቶች አሉ። በዚያ ውስጥ በሶስት ተከፍለው ግን እያንዳንዱ ብዙ የተለያየ ክፍል ያላቸው አረጋዊ መንፈሳዊ ማሪሳቅ የሚባሉ በጣም ትልልቅ መጻሕፍቶች ናቸው። እነሱ ናቸው የሚተረጎሙ የእሱ ትርጓሜ እና የመጻሕፍት ትርጓሜ ማለት ነው። አንድምታ ማለት የመጻሕፍት ትርጓሜ ብሉይ ኪዳኑ፣ አዲስ ኪዳኑ፣ ሃይማኖት አበው፣ መጽሐፈ መነኮሳቱ የሚተረጎምበት የሚመሰጠርበት ቦታ ማለት ያ በኋላ የመጣ ነው ለእኔ እና እሳቸው የዚያ መምህር ናቸው ሲባል እሳቸውን ለማስደሰት ነው እንትኛል። እንግዲህ ለዚህማ እኛ እናስተምርሃለን አሉ። ከዚያ ቀን በኋላ ጎንደር ማረፊያ አገኘው ማለት ነው። ጎንደር ማረፊያ አገኘ ማለት አንድ ያቋቋም ተማሪ በምድሪቱ ላይ ትልቅ ሰው ማለት ነው። በተለይም እንደ ንታ መንክር አይነት ሰው አወቀ ማለት በዚያች ቦታ ላይ በቃ የመጨረሻው ትልቅ ታዋቂ ዝነኛ ሰው ነው እና ትዝ ይለኛል አንድ ጊዜ የሐምሌ ጭርቆስ እሳቸው ቤት እራት በልቼ እሳቸው ጋር ወደ መሀይሌቱ ስነድ የእሳቸውን ጫማ አብሬ ገባ። ጓደኞች አይ ዋው ፍስሀ ነበር የሚሉኝ ረ ፍስሀ ከን ታመንክር ጋር እድለኛ ተብዬ በቃ በከፍተኛ ድረስ በእድለኝነት ተመዘገብኩ ማለት ነው። ያቺ ሰሌ እናት ይህ ሁሉ ነገር መታዘዝ ከዚያ ጠየቁኝ። እሳቸው ያችን ሰሌ ሰጣቸው ስንት ነው የከፈልከው አሉኝ። አይ አልከፈልኩም እንዴት? ይዘው መጣ ተሸክሜ። ሶስት የሳቸው ነው፣ ሶስት የኔ ነው። ሶስት ነው እሳቸው የጠየቁት። ትዝ ይለኛል የመገረም ሳቃቸው ሁልጊዜ እስካሁን ድረስ ጊዜ የመገረም ይሄ በጣም ድንቅ ብሎ የሚሰ ምን አይነት ፍጥረት ነው አይነት ነገር ግን የእሳቸው ደስታ የሳቸው የልብ እርካታ በህይወት የውስጥ የማረሰው ነገር ሆነልኝ እና መጽሐፍ ቤት አንድ ጊዜ የደብረ ዘይት ይመስለኛል ማሕሌት በአታ ሄደን ቁመና አይተን ስናዳመጥ በአታ ሌሊት ስለሚያልቅ ተነስተን ወደየ ቤተክርስቲያን ወዳለ መድኃኒ ያለም ሄድኩ። መድኒ ያለም ስሄድ ገና መወድስ እያሉ ነው የደረስኩት። ኋላ ተመስጬ እጅ ብር ብዬ እጅ ልካ ጫማ ያን ሳላወልቅ ገብቻለሁ። አገርህን ወቅ የሚባል ጫማ ነው። አላወቅኩም፣ ጫማ ማረጌን ምክንያቱም ከመሰጤ የተነሳ እንዳያመልጥ ማ በኋላ እጅ ብዬ ቁሚያለሁ እና አንድ ቄስ አይቶኛል። እነ ትዝ ሲለኝ ጫማ ያን አርኝ

እኒህ አሁን ፓትሪያሪኩ አሁን ምርቆዮስ እሳቸው የድጓ መምህር ናቸው። አይተዋል እዚያ። እና የጎንደር የነቢያት አባባልና የቤተልሔም የነቢያት አባባል የተለያየ ነው። እኔ የተማርኩ በቤተልሔም ነው እና ዚያ በኋላ እዚያ ቤት ጽባ ዘፋፋራ ሰዋሳና ዋረወሳ ወጦ አምላኬ ሴማ አምላካ ወይ ዋሌሎ ነው የሚሉት ጎንደሮች። ቤተልሔሞች ጋር አምላካ ወይ ዋሌሎ ይገለብጡታል። እኔ ያንን ገልብጨ ገልብጨ ስል ኧረ እንደሱ አደለም ሲሉ ጎንደሪዎች። ፓትሪያርኩነ እንደሱ ነው፣ እሱ ነው ትክክል አሉና እኔን ደገፉ ማለት ነው። ከዚያ አለቀ ማይሌቱ። ጠዋት አስቀድሰው ሲወጡ ና ና አንተ ልጅ አሉና እጄን ይዘው ይሄ ነው ያ ያልኩት ልጅ ይላሉ። ምን እንደተዋዋሉ አላውቅም። እሺ ብለው ሄዱ። ከዚያ በል እንግዲህ አንተ ልጅ እዚህ መጽሐፍ እንድትማር እየጠየኳቸው ነው ቅዱስ አባታችን ብፁ አባታችን አሉኝ። አይ ኧረ እኔ ተመልሼ ነው የምሄደው ገና አልጨረስኩም። በል ስጨርስ ስጨርስ ተባልኩ። ሄድኩኝ ተመልሼ፣ የካህናት ማሰልጠኛ ነበር እዚያ። ግባ ስባል ደግሞ ጽፈት አልችልም እንግዲህ ይሄን ያህል ጊዜ መጽሐፍ ሲማሩ ዳዊት ሲደግሙ እንዴት ነው መጽሐፍ እንዴት ነው ማይቻል? በቃል ነው በቃል ሁሉ ነገር የተጻፈ ማንበብ የጽሕፈት ምናምን ወይ ደሽ መማር አለብሽ። አንድ አለ የጽሕፈት የቁም ጽሕፈት መማሪያ የሚባል እዚህ አለ። ግን ደግሞ በዚያን ጊዜ የሚጽፉ ሰዎች ጠንቋይ ምናምን የሚል ነገር ስላለ እኛ ሊቅ መሆን ነው እንጂ ጠንቋይ መሆን አንፈልግም። አልጽፋቸው አልጽፋቸው ከባዱ ነገር እኮ እሱ ነው የእኛ አሁን ወደዚህ ወደ ዘመናዊ ስመጣ ከባዱ ተግዳሮት የሆነብኝ እሱ ነው ትልቁ እኛ ነው የጀመርኩ ጽ አይነበብም ያለ መከራ። እግዚአብሔር ይመስገን ኮምፒውተር መጥቶ አሁን እዚህ ሁሉ ገላገለን። ኮምፒውተርም ቢሆን እውነት ነጋገር ከተባለ በእጅ ተጽፎ ታይፕ ሲደረግ ነው ትክክል የሚሆነው እንጂ በኮምፒውተር ላይ በጣም ብዙ ነገር ነው የሚቀርብሽ። ስለዚህ በዚህ ጉድለት አለ። ስለዚህ የካህናት ማሰልጠኛ ልገባ ልፈተን ስቀርብ ፓትሪያርኩ ናቸው ፈታኝ። ይሄማ ቀን ያቋቋም ዜማ ያውቃል፣ ሌላ ፈትኑት አሉ። ምክንያት አይተውኛላ። ከዚያ እዚያ ማይሌት ላይ ሌላ ፈትኑት፣ ሌላ ስለሚስጥረ ሚስጥረ ስላሴ ነው። እሱን የት ያውቁታል እነሱ ተባለ። አልፈሃል ሳልፈተን፣ ማለት ነው። ከዚያ ምን ጉድ ይመጣል? ፈርምጽ ፊርማ ገንዘቡ ሰርስ ይባል ረ ጽፈት አልችልም አልኩት። በል መኖር የለብህም አንተ ተባልኩ። አባረሩ ከዚያ ወጣውና ለንታ መንክር አይ ልህር ነኝ ትምህርት ቤት አልኳቸው። ምን ነው? አይ አቡኑ ጥፈት ስለማልችል አቡኑ ሂድ ብለውኛል። ቆይ ቆይ ቆይ ቆይ ቆይ ስትይ ቆይ። አይ እኔ አላድርም ወንበር ያመልጠኛል። አቋቅ ከዚያ ማታ ይሄዱና እዚያ ስልክ የለም ያን ጊዜ ደግሞ ግርግዳ ስልክ ታሄደው ነው የሚደወል ደውለው ተሟገቱ፣ ተሟገቱ። ይሄ ልጅ አባታችን የቤተክርስቲያን ልጅ ይሆናል ግድ የለውም። እነዚህ ቅን ስለሆነ ነው እንጂ እኮ ስለነገሮት ነው እንጂ እኮ ባይነግሮት እኮ አያውቁትም ነበረ ብለው እሺ፣ እሑድ ይምጣ። ከዚያ እኒ አባቴ እጄን እያያዙ ግብር ዳቁን ግብረ ስላሴ ጥበቡ፣ ግብረ ስላሴ ጥበቡ እያልክ ጻፍ እያሉ እጄን እያያዙ ሌሊቱ ሲያስተምሩኝ አደሩ። ጠዋት ሄድኩኝ። አንተ ጨርባሪ ቆሜ ያለሆነ ና እስቲ ጻፍ ጻፍኩ። እንግዲህ ደግሞ ነው ትናንት እምቢ አልኩ። አይ እርሶ እውነቱ ሲያስተምሩ እውነቱን እውነት ውሸቱን ውሸቱን በሉ ሲሉ ሰምቼ ነው አልኩ። ዛሬ ተምሬ ነው እንጂ እኮ ትናንት አልችልም ነበር። ከዚያ በል ገብታ ተባልኩ። ብታምኒም ባታምኒ አራተኛ ሆኜ ወጣሁ ከአምሳ ሰው በፈተናው ማለት ነው። ከዚያ በዚያው መጽሐፍ ቤት ተፈትኘ የመጽሐፍ ተማሪ ሆንኩ ማለት ነው። አሁን የካህናት ማሰልጠኛ ሶስት ወር ሰለጠንኩኝ። ከሶስት ወር በኋላ የመጽሐፍ ተማሪ ሆኜ ገባሁ። ከዚያ ከዚያ እንደገና በስድስተኛ ወር ይሆን በአመቱ ይሆን ባህር ዳር ማሰልጠኛ እንደገና የአራት ወር ለሁለተኛ ጊዜ ህር ያን ጊዜ ሰባኪ መሆን ጀመርኩ። እዚያ ዘላለም የሚባል አሁንም አለ ርዕሰ መምህር በጣም የተባረከ በቃ አሰለጠነኝ ነው የምልሽ። እሱ ገብረስላሴ ነው ገብረስላሴ፣ ገብረስላሴ እና ዳቆን ገብረስላሴ ብዬ ነው ራሴን ያስተዋወቁት፣ እና ፓትርያርኩ መርጌታ ገብረስላሴ የሚባል ይላሉ። አረ መርጌታ የሚባል እዚህ የለም፣ እስቲ ያለውን ጥሩልኝ ይላሉ። ስመጣ አንተ እዳቆነህ እንዲህ ታዲያ መልበል መርጌታ ዳቆነ እኮ ይሄም እሱ ውሸቱን ነው። መርጌታ ነው ብለው ያው አያውቁም፣ ብዙም ያውቀን። ስለዚህ እዚያ ጓደኛ ያገኘው አንድ ጎንደር የተማረ እንደኒው አቋቋም በቃ ጓደኞች ነን። ጥሩ ተማርን፣ ሰለጠንኩ። ከዚህ ከዚያ ስመለስ ሰባኪ ነው ያ ዘላለም እኔን ወደ አዲስ አበባ ለጳውሎስ ትምህርት ቤት ከሚሄዱ ሰዎች አንዱ ሰው እንድትሆን መረጠኝ። እሱ አንደኛ በዚህ ዓመት አልተቀበለም ትምህርት ቤቱ፣ በሁለተኛው ዓመት ይቀበላለሁ አለ። ፈልጎ በቤት ቁጥር የተፈልጎ በስልክ ነው ጎንደር ፈልጎ እንደዲ ያደረገ። ከዚያ አዲስ አበባ ጳውሎስ ትምህርት ቤት ገባን ማለት ነው። እንግዲህ የአዲስ አበባው የሰዋስወ ብርሃን ቅዱስ ጳውሎስ ትምህርት ቤት ከዛ የሚወጡ በተለይ ደግሞ ዘመናዊ በሆነ መንገድ የስብከት አቅማቸው በጣም ከፍተኛ ነው እና መቼም እርሱ የመጡበት መንገድ በጣም ረጅም ነው። ይህን ሁሉ የቤተ ክርስቲያንን እውቀት በሙሉ ተምረው እንደገና ደግሞ እንደገና እንደ አዲስ ሀብሎ መጽሐፍ ቅዱስን መማር ሲመጣ የአራት ዓመት ቆይታ ይመስለኛል። ምን ይመስል ነው? ገዳም ነው የሚመስለው፣ ከነቦታው የሚመስለው እኔ ይባላል እነዚህ ሁለት መንፈሳውያን መምህራኖቼ በተለይ ሊቀ ሊቃውንት መንክርና የንታ ጥበቡ በጣም መንፈሳዊ ስለሆኑ የጸሎት ህይወት እንዴት እንደሆነ አስተምረውኛል እና ጳውሎስ ለዚያ ተመችቶኝ ነበረ ቤተ ክርስቲያን ግቢ ውስጥ ነው ያለ ነው ጠዋት ጸሎት አለ ማታ ጸሎት አለ ከዚያ በግላችን ሌሊት ዝውከት በኋላ ሄድና እዚያ በቃ ቤተ ክርስቲያኑ ግቢ ዝም ብዬ ቁጭ ስል ውስጥን የሚማርክ ነገር ነበረው እና መንፈሳዊ ነበር። ግን ስለ ትምህርቱ አጠቃላይ ቆይተን የተረዳ ነው ሆነ ዝነጋገር ከተባለ እንዲ ትምህርቱ ለማርክ ያህል ነው እንጂ የምንሯሯጥ የነበረው እነ መርጌታ ሰይፈን በደንብ አልተጠቀምንባቸውም እነ አቡነ መልከት የደቅያን ጊዜ ሊቀ ስልጣናት ነበሩ። እነሱንም በደንብ አልተጠቀምንባቸው፣ ምክንያቱም ይዘነው የመጣነው የትምህርት አማማር አሁን እነሱ ከሚሰጡን ጋር የተለያየ ነው። ሀሳብ የመቅረጽ ሳይሆን ዝምለን የመሸምደድ አይነት ነገር ሆኖብን፣ ግን ጳውሎስ ጥሩ መንፈሳዊ ያደርጋል እና ምንድን ነው ያደረግነው እኛ አስራአንድ ነን፣ አንድ ላይ የገባ ነው ከአስራ አንዱ። አቋቋም የማያውቁ ሁለት ናቸው፣ ሶስት ናቸው በቀር ሌሎቹ በሙሉ ራሱን ችሎ የሚቆም ነው። መርጌታ ነው፣ ቅን የዋቂ ነው፣ በሙሉ ማለት ነው። አቡነ መልከ ጼዴቅም ያን ጊዜ ሊቀ ስልጣናት ሀብተማሪም በጣም ይወዱት ስለነበረ አንድ ሽት ነበራቸው። ያቺ ለ11 ሰጥተውናል 11 ሰው እንድናጠና እና አንዱ ተማሪ ይወስድና ይጠፋል። እሱን ለማግኘት ስንል የስብከት ፕሮ እኔ ነኝ አመጣሁት። የስብከት ፕሮግራም፣ የስብከት ልምምድ እናድርግ። ምክንያቱም ባህር ዳር የስብከት ልምምድ ስለነበረ ያና መጣውና የስብከት ልምምድ እናድርግ አልኩኝ። ዛሬ የደረሰው ሽቱ አስተዋዋቂ ይሆናል። ነገ የሚወስደው ለነገ የሚወስደው አስተማሪ ይሆን። ስለዚህ አስተዋዋቂው ሲያነቢው ላይ መዘጋጀት አይጠበቅበትም፣ ወሳጁ ግን መዘጋጀት ይጠበቅበታል። ነገ ለመውሰድ በደንብ ማስተማር አለበት። ተራውጥተን እቤት ለጠፍ ነው። ክፍላችን ውስጥ ነው የምንማረው። አስተያየት እንሰጣለን። ስብከት በቃ ደንበኛ የሆን እንል አስራ አንዳችን ሌላ ሰው አያውቅም። በኋላ ሳቸው ይመጡና ያንን ሲያዩ ምንድን ነው ይሄ ስብከት አስተዋዋቂ ከሌ ይላል ምንድን ነው ይሄ ስብከት እየላ አይናንት

ያስቀደሱ በመሳሳት አይደርሱ። አዲያ ዱርዬ እንዲሆንል ምንፈልገው ብለው ጠርተው ሞግዚቱን እንዲያውም ምሳቸውን በልተው ራታቸውን ይዘው ይሄዱ። ምግብ አይወጣም እዚያ እነሱ ስለማይበላቸው ራታቸውን ይዘው ይሄዱ። አረኛ ምሳችን ከባ በቃና እና ይሄ የቤተውና ልምምድ ያደረግንበት የመጀመሪያ ድራማ የታየው እዚያ እኛ ነን። የመጀመሪያ ድራማ ሳየች እና እኔ እንደ ገጣሚ ሳካራሙኝ ነበር አንደኛ ለማኝና ሳካራሙኝ ነው የሰራሁት። ለማኝነት ማንም አላወቀኝም እና አባ ማርቆስ የሚባሉ ስለ ችሩ መድኃኒዓለም ስለ ሙሉ አካል እያልኩ ነው ለ በግጥም እንዴት ሰው ከዚህ ሰው ጠፍቶ ነው ከመርካቶ ድረስ ለማኝዞ የሚመጣው ብለው አላውቀኝ ብለው ማለት ነው። ምግብ ሰጡኝ። ያው እንግዲህ ሰተውኝ ወደ ሰው ዙሬ ነው የጎረስኩት። ዙሬ ስጎርስ አቡነ ዜና ነበር ግብረስላሴ ነው ብ ሲስቁ ታወቁ። በቃ አላውቀኝ ብሎ ሰው ሰካራሙኝ እንኳን ብዙም አልቻልኩትም። ግን ሰው ደበደብኩኝ ማለት ነው ሰካራሙንን ሰው ደብድበን ቀማ እና እስከ ብዙ ቀን ያድራማ ይታይ ነበር እና ጳውሎስ በተለያየ እዚያ ጳውሎስ እንዳለው ዮሐንስ ወልደነው ጎድጓድ ጓድ የሰንበት ትምህርት ቤት አስተማሪ ሆንኩኝ። የሰንበት ትምህርት ቤት ሳንደይ ስኩል መምህር ሆንኩኝ። እሑድ፣ ቅዳሜ ነው የምሄደው። ደስ የሚል ደስ የሚል ጊዜ አለቃውም ደስ የሚል በጣም እሱን አሳለፍነ ከዚያ ያው ተመርቄ እዚያ ጨርሼ ጎንደር ተመደው ማለት ነው። ብፁዕ አቡነ ጴጥሮስ በሰሜን አሜሪካና ኒውዮርክ አካባቢ ሊቀጳጳስና የሲኖዶስ አባል የቆሎ ትምህርት ቤት፣ የቅኔ ቤት፣ የመጽሐፍ ቤት፣ የጾመ ድጓውን ያቋቋምና ሌሎቹንም አስደሳችና አስቸጋሪውን ሕይወታቸውን አዋስተው ቁም ነገር አጭቀው አ ጫውተውናል። ጉዟቸው ረጅም እንደመሆኑ መጠን ውቅያኖስን በጭልፋ እንደመጨለፍ ማለት ነው። ውይይታችንን ለዛሬው እዚጋ ገታ እናርግና ተከታዩንና የመጨረሻውን ክፍል በመጪው አርብ ፕሮግራማችን ይዘን እንቀርባለን። በሁለተኛው ክፍል ፕሮግራማችንም በተለይ ደግሞ የአሜሪካን ሀገር ትሩፋትንና በአውስትራሊያ የነበራቸውን ቆይታ በስፋት ዳሰው ነግረውናል። በክፍል ሁለት ፕሮግራማችን ይዘነው እንመለሳለን። ጠብቁን። ለኤስቢኤስ ራዲዮ ማርታ ጸጋው ከሜልበርን ከማህበረሰብ ለማህበረሰብ።